በትግራይ ክልል ሳልሳይ ወያነ ትግራይ የተባለ የፖለቲካ ፓርቲ ተቋቁመዋል። ፓርቲው በፌዴራላዊ ስርዓት ትግራይን ብሔራዊ ጥቅም ለማስከበር እንደተቋቋመ አስታውቋል። ሳልሳይ ወያነ ለመጀመሪያ ጊዜ መግለጫ በዛሬ ዕለት ሰጥቷል። ሙሉጌታ አጽባሃ ተከታትሎታል። ሳልሳይ ወያነ ትግራይ በኢትዮጵያ በህጋዊ መንገድ በምርጫ ቦርድ ለመመዝገብ ጥያቄ ማቅረቡንና ከቦርዱም አስፈላጊ ሰነድ እንዲያሟሉ ምላሽ እንደተሰጣቸው አስታውቋል። ፓርቲው ፕሮግራሙን ለማስተዋወቅ ዛሬ ለጋዜጠኞቹ መግለጫ ሰጥቷል። የፓርቲው ጊዜያዊ አስተባባሪ ኮሚቴ አባል አቶ አብለሎም ገብረ ሚካኤል ሳልሳይ ወያነ በፌዴራላዊ ህገ መንግስታዊ ስርዓት የትግራይ ጥቅም እንዲከበር ለመስራት ያቀደ ብሄርተኛ ፓርቲ ነው ብለዋል። ሳሳው የነ ትግራይ በዋናነት ሰላማዊ ዲሞክራሲያዊ ትግል የሚያደርግ ፓርቲ ነው። በዋናነት የትግራይ ጥቅም፣ የትግራይ ክብርና የትግራይ ፍላጎቶች መሰረት አድርጎ የሚታገል ፓርቲ ነው። በፌዴራላዊት ኢትዮጵያና በህገ መንግስታዊት ኢትዮጵያ እናምናለን። ህገ መንግስቱና ፌዴራላዊ ስርዓቱ የትግራይን ጥቅም ለማስጠበቅ የሚያስችሉ አንቀጾች አሉት፣ የሚያስችሉ አንቀጾችም አሉት። እነዛ በሰላማዊ ፖለቲካዊ ትግል ትግራይ ጥቅም በሚመች መልክ እንዲታዩ የማድረግ ትግል እናደርጋለን ነው እያልን ያለ ነው። ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እና ባህላዊ ፕሮግራሞች አዘጋጅተናል። ትግራይን መሰረት ያደረገ ፖለቲካዊ እንቅስቃሴ ለማድረግ ነው። የተደራጀ ነውና የተነሳ ነው። በኢትዮጵያ የትግራይን ጥቅም ለማስከበር እንደሚታገሉ ገልጸው ይህን ማያስከብር ሁኔታ ከተፈጠረ ግን ትግራይ ነጻ ሀገር እንድትሆን እንታገላለን ብለዋል። በክልሉና በሌሎች ክልሎች ካሉ ህገ መንግስቱንና ፌዴራል ስርአቱን ከሚቀበሉ ፓርቲዎች ጋር ትግራይን በሚጠቅም መንገድ ተባብረን እንሰራለን ብለዋል። አቶ አብልሎም ስያሜውን አስመልክቶ በሰጡት ማብራሪያ የትግራይ ህዝብ የትግል ሂደት አካል በመሆኑና አሁን ላለንበት ጊዜ የሚስማማ በመሆኑ ነው ብለዋል። የፓርቲውን የኢኮኖሚ ፕሮግራም አስመልክቶ ማብራሪያ የሰጡት ጊዜያዊ ዋና አስተባባሪ አቶ ሀያሉ ጎድፋይ ፓርቲያቸውን የሶሻል ዲሞክራሲ የፖለቲካ አስተሳሰብ ይዞ እንደሚታገል ገልጸዋል። ብሄርተኛ ፓርቲ ነው ብለናል። ይህንን ብሄርተኝነት በሶሻል ዲሞክራሲ ለማሰር ነው የፈለግነው። ሁሉንም መደቦች ወይም ሁሉን ማህበረሰብ እንዲሳተፍ የሚያደርግ የኢኮኖሚ ሀሳብ ነው። ስለዚህ ከዚህ ከብሄርተኝነታችን ጋር አብሮ የሚሄድ የሚሰምር ስለሆነ ሶሻል ዲሞክራሲ መርጠ ነዋል። ከዚህ በተጨማሪ ሳልሳዊ ወያነ ትግራይ በኢኮኖሚ ራሷን የቻለች የጠናከረች፣ የተለያዩ ፕሮዳክቶች ምታፈራ እንድትሆን ነው ዋናው ሀሳቡ። በተለያዩ ሴክተሮች ትኩረት እናደርጋለን። አሁን በኢትዮጵያ ይሁን በትግራይ ያለው የኢኮኖሚ ፖሊሲ እርሻ መሰረት ያደረገ ነው። ይሄ በመሰረታዊነት እንቀይረዋለን። የተመጣጠነ የኢኮኖሚ እድገት፣ ሁሉም ዘርፎች የሚሳተፉበት እድገት እንዲኖረው ነው የምንፈልገው። የመሬት ባለቤትነት ጉዳይ በሶስት ክፍል እንዲሆን፣ በከተማ ዙሪያ ያለው መሬት የግለሰብ፣ የግጦሽ መሬት የማህበረሰብ፣ እንዲሁም የሚታረስ መሬት ጨምሮ ሌሎች ቦታዎች የመንግስት እንዲሆን እንታገላለን ብለዋል። በኢፌዴሪ ሕገ መንግስት አንቀጽ 53 ክልሎች የራሳቸውን የኢኮኖሚ ፖሊሲ ሊቀርጹ እንደሚችሉ በሚገልጸው መሰረት ትግራይ የራሷን አየር መንገድ ጨምሮ ሌሎች የኢኮኖሚ ተቋማት እንዲኖራት እንንቀሳቀሳለን ብለዋል። መንግስት አልቃ ገብቶ እንዲደግፍ እንፈልጋለን። ምክንያቱም በታችኛው የኢኮኖሚ እድገት ነው የምንገኘው። ስለዚህ የግል ሴክተሩን የግል ሴክተር ከጠነከረ በኋላ መንግስት ሌሎች ስራዎችን መስራት ይችላል ማለት ነው። ሌሎች ዘርፎችም ትኩረት አድርገን እንሰራለን። ከነዚህ በተጨማሪ ስለዚህ በኢኮኖሚ ደረጃ ትግራይ እጅግ የጠነከረች፣ ማህበረሰቡ የተሻለ ኢኮኖሚ እንዲኖረው የተሻለ ስምምነት እንዲኖረው ስራ መፍጠር፣ የመግዛት አቅም እንዲጨምር ነው የኛ ዋና ትኩረት። ስለዚህ በኢኮኖሚ ደረጃ ዓለም የደረሰበት ሁኔታ ትግራይ እንድትደርስ ነው የሳልሳውያን ትልቁ ትኩረት የግብርና መር ኢኮኖሚ እንደሚቃወሙ የገለጹት አስተባባሪው ቱሪዝም ግብርና ማዕድንና ኢንዱስትሪ አብረው እንዲያድጉ እንሰራለን ብለዋል ከህወሀት ምን ይለያቸዋል ተብለው ተጠይቀው ህወሀት በፕሮግራሙ እንዳስታወቀው የመደብ ትግል የሚያካሄድ ነው እኛ ግን ብሔር መሰረት የምናደርግነን ብለዋል በሚቀጥለው አመት የሚካሄደውን ምርጫ ለመሳተፍ ዝግጁነታቸውን ተጠይቀው በህግ መሰረት አዲስ የተቋቋመ ፓርቲ በምርጫ ለመሳተፍ ሁለት አመት መቆየት ስላለበት አንሳተፍም ብለዋል። ሳልሳይ ወያነ ትግራይ በቅርብ ጉባኤ ያካሂዶ አመራሮች እንደሚመርጥና የፓርቲው ህገ ደንብ እንደሚያጸድቅም አስታውቋል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም